እያደመጣችሁ ያላችሁት የዋዜማን ራዲዮ ነው። ከባህር ማዶ ወደ ሀገር ቤት የሚላከው የገንዘብ መጠን እንዲህ በበዓላት ሰሞን በእጅጉ ከፍ እንደሚል መገመት አይከብድም። ይህ ደግሞ ለበዓላት ከምንሰጠው ከፍተኛ ግምት የመነጨ መሆኑ እሙን ነው። ከዓመት ዓመት ለትምህርት ቤትና ለኑሮ ድጎማ የአቅማቸውን ወደ ሀገር ቤት ለመስደድ የማያንገራግሩም ብዙ ናቸው። ተቀባይም ላኪ ዘመዱን እያመሰገነ ጤናና እድሜ ይስጥህ እያለ ይመርቃል። ከሞላለት ደግሞ በልዋጩ በርበሬና ድርቆሽ አስቋጥሮ ይሰዳል። ያው የአብሮነታችን መገለጫ መሆኑ ነው። በባህር ማዶ የሚኖረው ኢትዮጵያዊ በሀገር ቤት ያሉ ወገኖቹ እንደሚያስቡት ሁሌ ሞልቶለት ወይም ደግሞ ተርፎት አይደለም ወደ ሀገር ቤት መስደዱ። በቅርቡ የወጣ አንድ ጥናት እንደሚያሳየው በአሜሪካ ከሚኖሩ 251 ሺህ ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል 11 በመቶ ያህሉ ብቻ ናቸው ከዕለት ጉርስ የሚተርፍና በሀገሩ የኑሮ መለኪያ መሰረት ተራፍ ኑሯቸው ለሌላ ሊተርፉ የሚችሉት አመታዊ ገቢያቸውም 90000 አሜሪካ ዶላር ይሰላል። የሀገሪቱ አማካይ ዓመታዊ የዜጎች ገቢ 50 ሺ ዶላር አካባቢ ሲሆን አብዛኛው ኢትዮጵያዊና ትውልደ ኢትዮጵያዊ ዓመታዊ ገቢው ከ36000 ዶላር ብዙም ከፍ ያለ አይደለም። ይህ ስሌት ተቆጥሮ የማይደረስበትና ያልተመዘገበ ገቢ የሚያገኙትንና በታክሲና በመኪና ማቆሚያ ቦታ ስራ ላይ ያሉትን ገቢ ታሳቢ ያደረገ አይመስልም። በተለምዶ ጋዝ ስቴሽን እየተባሉ የሚጠሩ በርካታ ሱቆች ውስጥም ኢትዮጵያውያን ብቻ የሚያውቋቸው የታክስ ሰብሳቢ የማይመዘግበው ገቢ መኖሩን ይህን ጥናት ያደረገው ማይግሬሽን ፖሊሲ ኢንስቲትዩት ያጢነው አያጢነው የገለጸው ነገር የለም። በርካታ ኢትዮጵያውያን የተሰማሩበት የታክሲ የስራ መስክ ቀደም ካሉት ዓመታት ጋር ሲነጻጸር ገቢው በአማካይ በ28 በመቶ ያህል ያሽቆለቆለ መሆኑን በቅርቡ የተደረጉ ሌሎች ጥናቶች ይጠቁማሉ። በተለይም ኡበር የተሰኘ የግለሰቦችን መኪና በማኮናተር የሚሰጥ የታክሲ አገልግሎት ገበያውን እየተፈታተነው መሆኑ በበርካታ ኢትዮጵያውያን ገቢ ላይ አሉታዊ ተጽዕኖን ማሳደሩ የሚጠቁሙ በርካታ መረጃዎች አሉ። ይህ ሁኔታ በቀጣዮቹ ዓመታት በርካታ ኢትዮጵያውያን የበለጠ ለኢኮኖሚያዊ ፈተና ይዳረጋቸዋል የሚል ስጋትም አለ። እንደ ገቢያቸው ሁሉ ኢትዮጵያውያን ወደ ሀገር ቤት የሚልኩት ገንዘብም የሚስጥር ኬስ ያለው ይመስላል። አጠቃላይ ሀገሪቱ በውጪ ከሚኖሩ ዜጎቿ የሚላከው ገንዘብ 525 ሚሊዮን ዶላር ሲሆን የሀገሪቱ አጠቃላይ ገቢ ሁለት በመቶን ለመድፈር ይሳነዋል። በአሜሪካ ነዋሪ የሆኑት የሚልኩት ከሁሉ ይልቃል፣ 182 ሚሊዮን ዶላር በዓመት ሲሆን እስራኤል፣ ሱዳንና ካናዳ ይከተላሉ። ሳውዲ አረቢያ፣ ጀርመንና ጣሊያን ሲለጥቁ ስዊድን፣ ጅቡቲና ኬንያ ይከተላሉ። እንግሊዝ 117 ሚሊዮን ዶላር፣ ሆላንድ 98 ሚሊዮን ዶላር አውስትራሊያ 83 ሚሊዮን ዶላር ኖርዌይ 77 ሚሊዮን ዶላር በ2012 ዓመተ ምህረት ከውጪ ገንዘብ የተላከባቸው ሀገሮች መሆናቸውን ጥናቱ ያትታል። በብዙ መልኩ ሲታይ ኢትዮጵያውያን ወደ ሀገር ቤት ከሚልኩት ገንዘብ በጥናቱ ከተጠቀሰው በላይ ለመሆኑ ጥርጥር የለውም። ይህ መደበኛ በሆነ መንገድ የሚላክ ብዙ ገንዘብ ስለመኖሩም በእርግጠኝነት መናገር ይቻላል። ኢትዮጵያያን ከሌሎች ሀገራት ጋር ሲነጻጸር የሚልኩት ገንዘብ አነስተኛ ለመሆኑም ምክንያቶቹን መዘርዘር ይቻላል። በአሜሪካ ከሚኖሩ ኢትዮጵያውያን 25 በመቶ ያህሉ የመጀመሪያ ዲግሪ ያላቸው ሲሆኑ 12 በመቶ ያህሉ ደግሞ ሁለተኛ ዲግሪና ከዚያ በላይ ያላቸው ናቸው። ይህ እውነታ በርካቶች የተሻለ ገቢ በሚያስገኙ የስራ መስኮች እንዳይሰማሩ ያደርጋቸዋል። የቋንቋ ችሎታም ቀለም የቆጠሩትንም ሆነ ከመደበኛ ትምህርት ያልተሻገሩትን ብቁ ተወዳዳሪ እንዳይሆኑ ማድረጉ አልቀረም። 3 በመቶ ያህል በአሜሪካ የሚኖሩ ኢትዮጵያውያን ግን የሀገሬው ሰውን ቁልቁል እያዩ የሚኖሩ አመታዊ ገቢያቸው ከ140 ሺህ ዶላር በላይ የሆኑ ደልቃቆች መሆናቸውን የጥናቱ ግኝት ይጠቁማል። ኢትዮጵያውያን በብዛት የሚኖሩበት የአሜሪካ ክፍል ዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ አዋሳኝ አካባቢ ሲሆን ከ35 ሺህ በላይ ኢትዮጵያውያን በአካባቢው አሉ ይለናል ጥናቱ። ይህም ከአጠቃላይ ሕዝቡ 0.6 በመቶ ያክል ነው። ሚኒያፖሊስ፣ ሲያትል፣ አትላንታ፣ ና ዳላስ እንደዚሁም ሎስ አንጀለስ ከ13 እስከ 7000 ኢትዮጵያውያን ይኖሩባቸዋል። ደንቨር፣ ላስቬጋስ፣ ኒውዮርክ አካባቢ አካባቢና ሂውስተን አካባቢዎች ከ4 እስከ 6000 ኢትዮጵያውያን የሚኖሩባቸው አካባቢዎች ናቸው። እንደ ጥናቱ ከሆነ ጥናቱ በአመዛኙ መንግስታዊ መረጃዎችን መሰረት ያደረገ ይሁን እንጂ በስደትና በተለያዩ ምክንያቶች ወደ ተለያዩ ሀገሮች የሚጎርፈው ኢትዮጵያዊን በቅጡ መዝግቦ በስፋት ቢጠና ውጤቱ ከዚህ የተለየ ሊሆን እንደሚችል መገመት ቀላል ነው። የዓለም ኢኮኖሚ ሁኔታ እየተቀየረ ፉክክሩ እየበረታ ባለበት በዚህ ዘመን በርካቶቹ ኢትዮጵያውያን ለውድድሩና ፉክክሩ ዝግጁ አይመስሉም። በተለመዱት የስራ መስኮችም እንደዚህ ቀደሙ የዕለት ኑሮ አሸንፎ ወደ ሀገር ቤት ለመስደድና የተሻለ ኑሮ ለመኖር አዲስ እቅድ ሳያስፈልግ አልቀረም። አርጋዋሽኔ ለዋዜማ ራዲዮ